የዩኒቨርሲቲዎች የመቀበል አቅምና የተመዘገበው ውጤት ዝቅተኛ የማለፊያ ነጥብ ለመቁረጥ መስፈርቶች እንደነበሩ ሚኒስቴር ዲኤታው ዶክተር ሳሙኤል ክፍሌ ተናግሯል። ዝርዝር ጉዳዮችም እንዲህ ጠቅሰዋል ወደ ዩኒቨርሲቲ ገብተው መማር የሚችሉት በአራቱ የትምህርት አይነቶች ልዩ ድጋፍ ከሚደረግላቸው የተማሪዎች አካላትና አካባቢዎች ውጪ ከአራት መቶ አነስተኛው መመዝገብ ያለበት ነጥብ 140 ይሆናል ማለት ነው። ከዚህ በላይ ያመጡት 140 ከ400 ያመጡት ብቻ በከፍተኛ ትምህርት ትምህርታቸውን መከታተል ይችላሉ። በዚህ አነስተኛው የመግቢያ ነጥብ ከጠቅላላ ተፈታኞች ከ319264 ውስጥ 233102 በመቶኛ 73% በከፍተኛ ትምህርት የመማር እድል ያገኛሉ ማለት ነው። መደበኛ ተማሪዎች በተፈጥሮ ሳይንስ በመንግስት ተቋማት ገብተው ለመማር 176 እና ከዛ በላይ ማስመዝገብ ይኖርባቸዋል። ሴቶች መደበኛ ተማሪ የሚባሉት 166 ና ከዛ በላይ ማስመዝገብ ይኖርባቸዋል። በማህበራዊ ሳይንስ መደበኛ ተማሪዎች 174 ና ከዛ በላይ ማስመዝገብ ይኖርባቸዋል። ሴቶች 164 ና ከዛ በላይ ማስመዝገብ ይኖርባቸዋል። የመግቢያ ነጥቡ አላነሰም ወይ? ለተፈጠረው ስህተት ተጠያቂው ማን ነው ተብሎ ከዲደብሊው ለቀረበ ጥያቄ ዶክተር ሳሙኤል ተከታይን ብለዋል። የመግቢያ ነጥቡ ዝቅ ማለቱ ከ400 ከመታረሙ ጋር አብሶሉት ነምበሩ ከ400 ከመታረሙ ጋር ኤክስትሪም ወር የወረደ ስለሚመስል ነው። በፊትም ቢሆን ከ700 እስከ 275 እየወረድን ስንቀበል ነበር። ታስታውሳላችሁ። በባለፉት ዓመታትም የመቁረጫ ነጥብ ሲወሰን ስትከታተሉ ስለነበረን ነው በዛው አንጻር ነው ዘንድሮ በተመዘገበው አማካይ በአራቱ የተመዘገበው የተቋማት አቅም ብቸኛው መመዘኛ አይደለም። ቁጥሩ አንሷል የተባለው ያው አብሶሊት ነምበሩ የአራቱ አብሶሊት ነምበር ብቻ ስለሚወሰድ የአብሶሊት ነምበሩ ማነሱ ግልጽ ነው። በዚህ ለተፈጠረው ኃላፊነት ማን ይወስዳል የተባለው በዚህ ረገድ የጠቅላይ ሚኒስትር ጽፈት ቤት አንድ ቡድን አቋቁመዋል፣ አንድ ግብረ ኃይል አቋቁመዋል። ይሄ ግብረ ኃይል አጠቃላይ ችግሩን ገምግሞ የመፍትሄ ሀሳብ እንደሚያስወስድ ሁላችንም በሚዲያም ሰምተናል። በኦፊስ ደረጃም በአንዳንድ መልኩ የታወቀ ነገር አለ። ይሄ ነገር ተጣርቶ ኃላፊነት የሚወስድ አካል ይኖራል ብለን እንጠብቃለን። ዩኒቨርሲቲ ከሚገቡ ከ233 ሺህ በላይ ተማሪዎች ዘጠና ሺው በግል ወጪያቸው የሚማሩ መሆንንም ኃላፊዎቹ አክለው ገልጿል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis